እዚህ ዩናይትድ ስቴትስ ክሊቭላንድ ከተማ በቅርቡ የተመሰረተውን የኢትዮጵያ የባህል መስክ ወይም ልዩ ስፍራ አስመልክቶ የተሰናዳ ቅንብር ነው። ባህልና ማህበረሰብ ለምሽቱ ይዞ የቀረበው ረጅም ዓመታት ባስቆጠረው የክሊቭላንዱ የተለያዩ ሀገሮች የባህል መናኸሪያ ስፍራ መታሰቢያነቱ ለኢትዮጵያ ባህል፣ ጥንታዊ ስልጣኔ ስልጣኔና የታሪክ ቅርሶች የተሰጠው ይህ ስፍራ ለአፍሪካ በጠቅላላ የመጀመሪያ ነው። አቶ አክሊሉ ደምሴ ከመስራች አባላቱ አንዱ ናቸው። ስነ ስርዓቱ በተከናወነበት ወቅት ወደ ስፍራው ተጉዞ የነበረው የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው አቶ አክሊሉን ያወያያቸው። ወደ ዝግጅቱ አቶ አክሊሉ ደምሴ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ። በመካከለኛው ምዕራብ ዩናይት ስቴትስ የኦሃዮ ክፍለ ግዛት ዋና ከተማ ክሊቭላንድ የኢትዮጵያን የባህል መስክ ኢትዮጵያን ካልቸራል ጋርደን ትሉታላችሁ በቅርቡ ተመስርተዋል። በቅድሚያ እንኳን ደስ ያለው እንኳን አብሮ ደስ ያለን። አመሰግናለሁ። እርስዎ የሚኖሩባት ቀደም ብዬ ያስተዋወቅኳት ክሊቭላንድ ከሰላሳ በላይ አገሮች ባህሎች፣ ህዝብ፣ ታሪክ ማስታወሻ የሚወከልበት ረጅም ዘመን የዘለቀ ታሪክ እንዳላት ተረድቻለሁ። እስኪ ንገሩን አቶ አክሊሉ፣ ለመሆኑ ይህ የኢትዮጵያን ባህል ቅርስና ስልጣኔ የሚያስተዋውቀው ካልቸራል ጋርደን የሚል መጠሪያ የተሰጠው የባህል መስክ በራሱ ምንድን ነው? ይሄ መስክ ብለዋል፣ ጋርደን ክሊቭላንድ አካባቢ አንድ መቶ ሶስተኛ ዓመቱን ዘንድሮ ያከበረው አሁን ወደ ሰላሳ ሰባት ሰላሳ ስምንት ደርሰዋል። ካልቸራል ጋርደን የተባሉት ድሮ አውሮፓውያኖች ወደ አሜሪካ በሚመጡበት ጊዜ ብዙ አውሮፓውያኖች ነበሩ። እያንዳንዱ ኮሚኒቲ የራሱን መስክ ለመያዝ ክሊቭላንድ ካልቸራል ጋርደንስ ፌዴሬሽን የሚባል አለ። ከሲቲው ጋር አስተባብሮ የየሀገራቸውን ሲምበል የሚያሳዩት የነበረው ከዚህ በፊት ብዙ ነገር የሰራ የኒምሊክ ሆል ፋውንዴሽን የሚባል ማህበር አለ። የመጀመሪያው የአፍሪካ በመሆን የዛሬ ስድስት ዓመት ገደማ የመጣ ፕሮጀክት ነው። ከዚህ በፊት ለምሳሌ ከባህር ዳር ጋራ ሲስተር ሲቲ የጀመርንበት ልዩ ልዩ ነገሮች ያቋቋምንበት የኦርቶዶክስ ቤተ ቤተክርስቲያኑ ሲቋቋም የተሰበሰብንበት ምሳሌ ሰቨንቲን ሰቨን በናይንቲን ኤቲ ስሪ ኢትዮጵያ ከቦይንግ ተገዝቶ በሄደበት ጊዜ ብዙ ነገር እያደረገ ከሰላሳ አምስት አመት በላይ ያሉ ፋውንዴሽን ነው፣ ሚሊኮል ፋውንዴሽን ይሄ ካልቸራል ጋርደን ብሎ አንዱ ፕሮጀክት ነው። ዶክተር ካርል ሮብሰን የሚባል አሜሪካዊ ኢትዮጵያዊ ቤት ያለችው ሲስተር ሰናይት ሽፈራ ትባላለች። እሷም ነርስ ነች። የኢትዮጵያ ሬስቶራንት ከፍተው ይህን ሚኒኮል የሚባለውን አጠገቡ ፈጥረው ብዙ የኮሚዩኒቲ አክቲቪቲ ይደረግበት ነበረ። አቶ አክሊሉ ቀደም ብለው እኒህ አሜሪካዊና ኢትዮጵያዊት ባልና ሚስት ሚኒልኮል ፋውንዴሽን በተባለው ባቋቋሙት ድርጅት አማካኝነት የሰራችኋቸውን ስራዎችና እንዲሁም የዛሬ ስድስት ዓመት ሀ ብላችሁ የጀመራችሁትን የዚህን ፕሮጀክት መነሻ አስረድተውናል። እስኪ ደግሞ ዛሬ በይፋ የተከፈተውን የባህል መስክ ስራ አካሄድና አደረጃጀት እንዴት እንዳሳካችሁ ይግለጹልን። ስንጀምር ሁለት አሜሪካኖች እና ሁለት ኢትዮጵያኖች የሆነን ነው። ሂደን ለክሊቭላንድ ካልቸራል ጋርደን ፋውንዴሽን ማንነታችንን ገልጸን መሬት እንዲሰጠን አፕላይ አደረግን። መሬቱ ተሰጠን። ብዙ ጊዜ ፈጃል። ፕሮሰሱን ጀምረን እንግዲህ ምን እናደርግ ብለን ስናስብ ኢትዮጵያን የሚወክላት ምንድን ነው ሲባል መጨረሻ ላይ ኢትዮጵያ ስልጣኔ የአክሱም ሐውልትን መግቢያ አድርገን ላሊበላን እና የመሳሰሉትን የኢትዮጵያን ታሪክ የሚያሳዩ አንድ ሐውልት ማቋቋም አለብን ስንል ተስማማን እና ፕሮጀክቱን ጀመርን። መልካም። አቶ አክሊሉ ይህን መሰል የባህል መስክ በአገር ውስጥ ስለመኖሩ እርግጠኛ አይደለሁም። ለመሆኑ ከሀገር ውጭ እንዲህ ያለ ስለ ኢትዮጵያ ባህልና ስልጣኔ ሲባል ወይም የኢትዮጵያን ባህልና ስልጣኔ ለማስተዋወቅ የተቋቋመ መሰል ስፍራ በሌላ ቦታ ስለመኖሩ፣ ይህን ለማቋቋም በምትሰሩበት ወቅት በጥናት የደረሳችሁበት ወይም ያገኛችሁት መረጃ ይኖር ይሆን? አንዳንድ ሰዎች ኮሪያ ውስጥ ሌላ ኢትዮጵያ ሆልታ አለ ይላሉ። እዚያ ያለው የቬተራንስ ሜሞሪያል በጦርነት ጊዜ ከሶስት ሺህ በላይ ኮሪያን የረዱ ኢትዮጵያኖች እዛ ሄደው ነበረ እና ከሺ ዘጠኝ መቶ በአውሮፓውያን አቆጣጠር አምሳ አንድ እስከ ሺ ዘጠኝ መቶ ስልሳ አምስት እዛ ብዙ ያገለገሉ ኢትዮጵያውያን ወታደሮች ለነሱ ሜሞሪያል የተደረገ ነው እንጂ ካልቸራል ጋርደን እንኳንስ ሌላ ሀገር ሊኖረ እና ኢትዮጵያም ውስጥ እንደዚህ አይነቱ ሀውልት የለም። መልካም ለጥቁር ሕዝቦችም የመጀመሪያው ነው ነው ያሉን። እንደ አውሮፓውያን የዘመን አቆጣጠር በሺህ ዘጠኝ መቶ አስራ ስድስት የተቋቋመው የክሊቭላንድ ካልቸራል ጋርደንስ እርስ በእርስ በመታወቅ ሰላምና አብሮ መኖርን ተምሳሌት ከፍ ለማድረግ ይላል። ይሄ ከተማችሁ ተለይታ ያደረገችው ይህ ረጅም አመታት የዘለቀ ልማት እንዴት በዚያ ጊዜ ሊቋቋም ቻላል? ስለ ዋናው የክሊቭላንድ ካልቸራል ጋርደን የሚነግሩን ነገር ካለ ከዛሬ መቶ ዓመት በፊት ከዩሮፕ ከልዩ ልዩ ሀገሮች የመጡ ሰዎች ወደ ክሊቭላንድ ሲመጡ፣ ክሊቭላንድ ውስጥ የነበሩ ሰዎች ደግሞ በጣም እንግዳ ተቀባዮች ስለነበሩ እንዲቀራረቡ እና ቤተሰብ የመሆን ስሜት እንዲሰማቸው አንዳንድ በዛን ጊዜ የነበሩ ሰዎች ይህንን ጋርደን ብናቋቁም የየአንዳንዳችንን ታሪክ ሁላችንም ለማወቅ እንችላለን እና የሚያቀራርባቸውን ማንነታቸውን የሚገልጸውን ለሌሎቹ ለማስተማር እና አንደኛ በሰላም አብረን መኖር የተደረገ ዓላማ ነው። መልካም። አቶ አክሊሉ፣ ይሄ ቀደም ብሎ እርሶ የገለጹት የኢትዮጵያን ስልጣኔ የተለያዩ ባህሎችን የሚወክል በታዋቂ የኪነ ጥበብ ሰዎች የተሰራ መታሰቢያ ልዩ ቅርጻቅርጽ የሚሰሩ ባለሙያ ጨምሮ የሁለቱ ባለሙያዎች ስራ መሆኑን የተመለከትኩት እስኪ፣ በዚህ ሰዓት ያን ሐውልት ለመመልከት እድል ለሌላቸው ምንድን ነው የተወከለው? የጥበብ ስራዎቹ ምን ይመስላሉ? ባጭሩ ያስረዱን እስኪ። አዎ፣ መጀመሪያ ሺህ ዘጠኝ መቶ ሰማንያ ሰባት አመተ ምህረት ዶክተር ሮብሰን ወደ ኢትዮጵያ ሄደው አርቲስቶች ለመፈለግ ወደ ኪነ ጥበብ ትምህርት ቤት ሄደው ሲጠይቁ አርቲስት ዘሪሁን የትምጌታ ጠቁሟቸው እሳቸውን ሲያናግሯ ያላቸውን አርትወርክ ሲያሳዩቸው አብረው ሆነው አንደኛ ሩ የኢትዮጵያን ታሪክ የሚያሳይ ምንድነው ተብሎ ሲደረስበት የተወሰኑ አርትወርኮች ተመረጡ። አሁን ያለን ለምሳሌ በፊት ለፊት አምስት ፓናል ያለው አንደኛ ዩኔስኮም ኢትዮጵያ በኦሪጂን የሚሉት የሰው ልጆች ምንጭ ስለሆነች ኢትዮጵያ በምን ትወከላለች ቢባል በሉሲ አለን። ሉሲንም የመረጥንበት አንደኛ ሉሲን ዲስከቨር ያደረጓት ሪሰርቸሮች ከክሊቭላንድ አካባቢ ሄዱ ናቸው እነ ፕሮፌሰር ጆሃንሰን እነ ፕሮፌሰር ብሩስ ላትመር፣ እንደዚሁም ደግሞ ሉሲ ማን እንደሆነች ብላ አብራ የሄደች አንድ ሌላ ሪሰርቸር ፓት ሆልደርመን የምትባል እዚሁ ከክሊቭላንድ አካባቢ ስለነበሩ ያ ጥሩ ግንኙነት ፈጠረልን እና አንደኛውን ፓናል ኢትዮጵያ የሰው ምንጭ በመሆኗ ሉሲን፣ ሁለተኛው በጣም ስልጣናቸው ከአክሱም በፊት የነበሩ ተረሶ ኮንሶ የሚባሉት ብናደረግ ከዛ ቀጥለን ደግሞ አክሱም ላሊበላን የሚያሳይ ሶስተኛ ፓናል አለ። አራተኛው ስለ መንግስት ከሰለሞኒክ ዳይናስቲ የአጼ ኃይለ ሥላሴ ሁለት መቶ ሀምሳኛው መሪ ስለነበሩ ኢትዮጵያን ኮንቲኒስ የሆነ ታሪክ ያለው መሆኑን የሚያሳይ ነው። የመጨረሻው ከፊት ያለው ፓናል ደግሞ የኢትዮጵያን ጥበብ የሚያሳይ አይን እና ደግሞ ሁለት አይኖች ያሉት ዓለምን የሚመለከት እና የት ነበርን ወዴት ነው የምንሄደው የሚል በጀርባው ያለው ደግሞ የሚያሳየው ይህንን ጥበብ ይዘን የዓለም ኢንቫይሮመንታል ኮንዲሽን ኢትዮጵያ ሌሎችን አፒል እያደረገች የሚያሳይ አለ ከዛ በላይ በደንብ እኛ ደስ ብሎን ያደረግነው ያደረግ ነው። ምንድን ነው በአሁኑ ጊዜ አንድ ኢትዮጵያንን ነገር ግን ብዙ ብሔሮች አሉ። ይህንን ሁሉንም ኢትዮጵያዊ ሪፕሬዘንት እንዲያደርግ ምን ማድረግ አለብን ብለን መጀመሪያ በራሳችን ሪሰርች ስናደርግ ወደ ሰማንያ አራት ብሔሮች ነበር ያገኘ ነው። አይ ይህንን ነገር በራሳችን ከሚሆን ከመንግስት ኦፊሻል የሆነ ይድረሰን ብለን ስንጠይቅ ሰማንያ ስድስት ይህን ሞዛይኩንም ለእነሱም ዴዲኬት በማድረግ በነሐሱ ላይ የተቀረጸው በሙሉ የኢትዮጵያ ኤትኒክ ግሩፕ እዛ ላይ ተዘርዝረዋል። እንደዚህ አይነት ነገር በዓለምም በኢትዮጵያም የለም። አንድ ብዙ ብሔር ያለው ተባብሮ በሰላም የሚኖርበት ሀገር መሆኑን እዛ ላይ ደግሞ እናስረዳለን። እያንዳንዱ ፓናል ትንንሽ ጽሑፎች አሉ። እንደዚሁ በነሐስ ላይ ተደርገው ያሉባቸው ገሩም አቶ አክሊሉ ዛሬ ካለው ፈተና በኢትዮጵያ ከሚታዩ አንዳንድ ውስብስብ ችግሮች ተሻግራችሁ ማየት መቻላችሁን ነው የገለጹት። ዘለቄታ ያለው ቋሚ ነገር ነውና የሰራችሁት። እስኪ ያ ሀውልት በተገለጠበትና ለመጀመሪያ ጊዜ በታየበት ባለፈው ነሐሴ 18 በተካሄደው በዚህ ስነ ስርዓት እርሶ ባቀረቡት ንግግር ዘመን የጠገበ ታሪክና የባህል ስብጥርን ለማሰብ ይላሉ መታሰቢያነቱን ሲገልጡ አሜሪካ እጆቿን ዘርግታ ስደተኛ ተቀባይነቷን ያሳየም ይላሉ። በእንግሊዝኛ ያቀረቡትን በግርድ ፎድ አማርኛ እየመለስኩ ነው። ለዓለም ሕዝብ ያላትንም ተስፋ ይገልጻሉ። እነኚህ ሁሉ እንዲያሳይ ያደርጋችሁ የሰራችሁት በሬዲዮ ብቻ ዝግጅቱን ለሚከታተሉ አድማጮቻችን፣ ታዋቂውን የኪነጥበብ ሰው ዘሪሁን የትምጌታን በስፍራው አግኝቻቸዋለሁ። የሳሊ ዘሪሁን የትምጌታን ጌታን ስዕል ሌላ ባለሙያ የሰሩት ቅርጽ ነው። እስኪ እንደው ከውክልናው ባሻገር ምስሉ ምን እንደሆነ እንዴት እንደተሰራም በመጠኑ ያጋሩን። አዎ በጣም ጥሩ ነው። ሙዚያኩን የሰራው አርቲስት ደግሞ ስሙ ኤርኔስቶ ስፔኔሊ ይባላል። አባቱ የቁልቢ ገብርኤልን ቤተክርስቲያን አይካንስ የሰሩ ናቸው እና እዚህ መጥቶ የእኛን ቤተክርስቲያን አይካንስ ሲሰራ ታይልነቱን አውቀን አማከር ነው እንደዚህ እንደዚህ እየሰራን ነው። ግምስት አማከርን ስንለው አይ እነዚህን በትንንሽ ታይል መቶ ዘጠና ስድስት ልዩ ልዩ አይነት ከለር ያላቸው ናቸው። በኮምፒውተር ተደርጎ ነው የሚሰራው። ደግሞ ግማሽንች በግማሽንች ሳይዝ ስለሆኑ እድሜያቸው ከአስር እስከ አስራ ሁለት የሆኑ ልጆች ናቸው ለመያዝ እና ለማስቀመጥ ፓናሉ ላይ የሚችሉት እና እነሱን አንድ ሁለት ሶስት ሴቶች ልጆች በዛ እድሜ አካባቢ ያሉ አድርጎ እያንዳንዱ ኮምፒውተሩ ይነግረዋል። እዚህ ጋር ነጭ አስቀምጥ፣ እዚህ ጋር ጥቁር አስቀምጥ፣ እዚህ ጋር ቡና አይነት አስቀምጥ እያለ ይነግረዋል። ያ ጠዋትም ሆነ ማታ በማንኛውም ጊዜ ሰው የሚያየው ስዕል አንድ አይነት ነው። ምክንያቱም በደንብ በዲዛይን ሆኖ በኮምፒውተሩ ተሰርቶ ስላለ ፀሐይዋ በምትዞርበት ጊዜ እነዚህ ልዩ ልዩ ከለሮች አንዴ በጣም ያበራሉ፣ አንዴ ደብዘዝ እያሉ ሁሉም ስዕል በደንብ ይታያል ማለት እና፣ ይሄ ሰው የሰራው ስራ ምናልባት ቢያንስ ቢያንስ አንድ ሃምሳ ሺህ የአሜሪካ ዶላር የሚጠይቅ ስራ ነው። ነገር ግን እኔ አንድ ነገር መተው ነው የምፈልገው እና የቻላችሁትን ያህል ስጡኝ የምትከፍሉኝን ብሎ ቀለል ባለ ዋጋ ስለሰራልን ለዚህ ነው ከመቶ ሺህ ዶላር በታች ነው ያወጣው ሐውልቱ። ያንን ለማድረግ ይቻላል። እንደዚህ እንደዚህ አይነት እርዳታ ስላገኘ ነው ኪነ ጥበብ ባለሙያን ኤርኔስቶ ስፔኔሊን፣ አርቲስት ዘሪሁን ጌቱን ጌታን ጨምሮ የተባበሯችሁ ብዙ መኖሯቸውን ነው። ምናልባት የመጨረሻ የምናደርገው አንድ ጥያቄ ልጠይቅና ሌሎች የሙያ አጋሮችን ወደማነጋግርበት አልፋለሁ። ከተማሪነት ዘመናችሁ ጀምሮ በክሊቭላንድ ረጅም አመት የኖራችሁ መሆናችሁን ተረድቻለሁ። ወደ አርባ አምስት አመት ሊሆን ይችላል። አርባ አምስት አመታት ቆይታችኋል እግር ጥሎኝ በተገኘሁበት ስነስርአቱ ላይ አዳዲስ ወጣቶች የዚህ የተወለዱ ልጆች የባህል ልብስ ለብሰው ትዕይንት የሚታይበት እንቅስቃሴ ነበር በዚያው ዕለት እና ባህልን የገዛ መሰረትን ይዞ ይህኛውን ዓለም ቁም ነገሮች ወይም እውቀትን መገብየትና ወደ ላቀ ቦታ መድረስን በምሳሌነት ለማሳየት፣ አዲሱ ትውልድ ምን ይማራል? ከእናንተ ሙከራ ከእናንተ ጥረት ምን ቁም ነገር ሊቀሰም ይችላል? ምን ምሳሌ ከኛ ሊወስዱ ይችላሉ ትላላችሁ? እንደ አጋጣሚ ሆኖ በክሊቭላንድ አካባቢ ቁጥራችን አነስ ያለ ነው። እዚህም ከተወለዱ ልጆች ጋራ ተቆጥሮ ከሁለት መቶ በላይ አንበልጥም። ነገር ግን ሁለት መቶም ብንሆን ሶስት የኢትዮጵያ ሬስቶራንቶች አሉን። አንድ ቤተ ክርስቲያን አለን። በጣም ወጣቶቹ እዚህ ያሉት ለምሳሌ ቤተ እዝራኤል አሉ፣ እስላሞች አሉ፣ ክርስቲያኖች ማለት ኦርቶዶክስ ክርስቲያኖች፣ ፕሮቴስታንቶች አሉ። ሌላም ደግሞ ሃይማኖት አለ፣ በሀይ ሃይማኖት ተከታዮች አሉ። ሁላችንም እንደ ኢትዮጵያ ቢሮ እንዳለው በመፈቃቀር በመተሳሰብ በአንድነት ሆነን ነው የምንሰራው እንጂ አንለያይም። ሀገራችንን እና ባህልችንን ይዘን እንዳየኸውም፣ ወጣቶችም ደግሞ ይህን አይነት ባህል እያዩ ሲመጡ በጣም ደስ ይላቸዋል። ምክንያቱም አንደኛ ማንነታቸውን ያውቃሉ። እነዚህ ሁሉ ሆነን እንግዲህ አምስት ልዩ ልዩ ሃይማኖት ያላቸው ግርማዊ ቀዳማዊ ኃይለ ሥላሴ ሃይማኖት የግል ነው ሀገር የጋራ ነው እንዳሉት ሁሉ ሃይማኖታቸውን በያሉበት እያከበሩ፣ ነገር ግን ከልቸራችንን በሚመለከትና ማንነታችን በሚመለከት አንድነት ሆነን ነው የምንሰራው። የሰው አለመብዛትም ይመስለኛል ሊያቀራርበን የቻለው። መልካም። በተጀመረ አጭር ጊዜ ውስጥ ይህን ያህል ትኩረት መሳብ ከቻለ ቋሚ ነውና በረጅሙ ብዙ ጥቅሞችን ለኢትዮጵያውያንና ለባህሉ የሚያስገኝ ይመስለኛል። አቶ አክሊሉ ደምሴ በመካከለኛው ምዕራብ ዩናይት ስቴትሷ የኦሃዮ ክፍለ ግዛት ዋና ከተማቱ ክሊቭላንድ በቅርቡ የተመሰረተውን የኢትዮጵያውያን የባህል ቤት ምስረታ አስመልክቶ ከዋናዎቹ ስድስት መስራች አባላት አንዱ ኖት ለሰጡን አስተያየት ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። በጣም አመሰግናለሁ።